ዛሬ በዘጋቢዎች መስኮት አትሌት ኃይሌ ገብረስላሴ እንግዳችን ነው። ወጣቶች የልመናና የተረጅነት መንፈስ እንዳይኖራቸውና ትምህርት ላይ እንዲያተኩሩ የሚያደርግ መርሃ ግብር ቀርጾ ትምህርት ቤት ለመገንባት እየተንቀሳቀሰ መሆኑን ለአሜሪካ ድምፅ ተናግሯል። በስሙ የተሰየመው ግብረሰናይ ድርጅት አቋቁሟል። በዘጋቢያችን ግርማቸው ከበደ የተሰናዳ ዝግጅት ነው የሚደመጠው። እንሆ ኃይሌ ገብረስላሴ ከመጀመሪያ ደረጃ ትምህርት ቤት እስከ ኦሎምፒክ፣ ከታዳጊዎች ውድድር እስከ ዓለም ሻምፒዮና ድረስ ሮጠ፣ አሸነፈ፣ የወርቅ ሜዳሊያዎችን አጠለቀ። ከአንድ ማይል እስከ ማራቶን ድረስ ሬከርዶችን ሰባበረ። ለኃይሌ ገብረስላሴ ሩጫው ቀላል ይመስል ነበር። አሁን በተለያዩ የንግድ ዘርፎች ከሶስት ሺህ በላይ ሰራተኞችን ያስተዳድራል። ከሩጫው በኋላ ያለው ስራው ግን በስጋት የተሞላ እንደሆነ ይገልጻል። አንደኛው ላይ ስታረጅ፣ አንደኛው ላይ ደግሞ ወጣት ሆነ ትገባለ። ሽግግሮቹ ጥሩ ናቸው፣ መጥፎ አይደሉም። ግን ያው በፊት ጥቂት ነበር፣ አሁን ደግሞ ብዙ ሆነን በዛው ልክ ራስ ምታቱ አለ። በፊት እንደው መጀመሪያ መጀመሪያ ብቻህን ነበር፣ ከዛ አሰልጣኝ፣ ማናጀር ወይ ደሞ ፊዚዮትራፒስት ምናምን አለ። አሁን ደግሞ በሺዎች የሚቆጠሩ ከሶስት ሺህ የዘለለ ሰራተኛ ጋር ነው ንክኪው ይጨምራል። ጥሩ ነው እንግዲህ እንደ እንትን ስታየው ለኔ ፈልጌበት የገባሁት ስለሆነ በየቀኑ የምሰራው እንትን እንደው የምልህ እራስ ምታትም ውጣውረድም እንት ቢኖረው ሳቲስፋክሽን ይሰጣሃል። ግን ያው የምትፈልገው ቢዝነስ እንደምታቅደው አይደለም ያው ብዙ ቻሌንጆች አሉት። አንዳንድ ቦታ ኢንከሬጅ ሲያደርግል ሌላ ቦታ ደግሞ ዲስክሬጅ ያደርጋል። ስጋት የበዛበት ይበዛበታል። አንድ እንደ ቢዝነስ ደግሞ ሲሰራ ቢዝነሱ ላይ ብቻ ነው እንጂ ፎከስ ማድረግ ያለብክ መስጋት በጣም ከባድ ነው። እንደ ቢዝነስ እንዲሆንብኛል ስትል በቃ አሁን ብዙ ጊዜ ሰዎች ቢገነዘቡን ደስ ይለኛል። ለምሳሌ አንድ ኢንቨስተር አንድ ድርጅት አንድ ነገር ሆነበት ሲባል ስለ ሰው የሚያስበው ስለዛ ኢንቨስተር ብቻ በቃ ፉ የእንትና የዳባት ወደመ ተቃጠለ ይላል። በዛ ስር ያሉትን ህዝቦች አያስባቸው። በዛ እዛ ውስጥ እየሰሩ እንጀራ የሚበሉትን አያስበው ከንግዱ በላይ በቃ። እነዚህ የስጋት ምንጮች በጣም በዙ በዙ። እና ስለዚህ እኛ ሰውነን እንታመማለን። እንደ እኔ በእውነት እንደ ነጋዴ ማኖ እነዚህ ኢንቨስተሮች ወይም ደግሞ እንትኖች ሁሉ እንደኔ ከሆኑ በእውነት ሁላችንም በሽተኞች እየሆንን ነው ማለት ነው እና አለም እኔ ሰዎች በሚረዱን መልኩ ቢረዱኝ እኔ ደስ ይለኛል። አስቸጋሪ ነገር ነው። በዚህ ሲትዌሽን ላይ ምን ያህል እንሄዳለን እሱ እግዚአብሔር ያውቀው። በቅርቡ በአማራ ክልል የዋገ ምራ ዞን የሚገኝ የዳስ ትምህርት ቤትን ህንፃ ማሰራት የጀመረውና ባለፈው ሳምንት ደግሞ ለልቡ ምማን ህፃናት መርጃ አንድ ሚሊዮን ብር ስጦታ ለመስጠት ቃል የገባው ኃይሌ ከሯጭነቱና ከንግዱ ቀጥሎ አዲስ መንገድ ጀምሯል። በስሙ የተሰየመ ግብረ ሰናይ ድርጅት በቅርቡ ስራ ይጀምራል። ፋውንዴሽን እናቋቁምና ድርጅታችን በየአመቱ ከሚያገኘው ላይ የተወሰነ ሰርተና ማውንቶፕ እንትን ገንዘብ ለዛ መድበን በትምህርት በተለይኛ ሞር የምንሳ መስራት የምንፈልገው በትምህርት ዙሪያ ነው። አንዳንድ ጊዜ ከጤና ጋር በተያያዘ ለመስራት እንፈልጋለን። አዘሴም ታይም እንግዲህ ብዙ ወዳጆች አሉ በውጭ ሀገር እነሱም ደግሞ እዚህ መሳተፍ ይፈልጋሉ። ሰየው ይምቱ ግን የራሳችንን ያው የውስጥ እንትን እርካታ ለማግኘት ነው። ከሌ ከሌ ለመርዳት ከሌ እንትን ለማለት ብቻ ሳይሆን እርካታ ለማግኘት ነው። ሆኖም የተረጅነትና የልመና መንፈስ በወጣቶች ዘንድ እንዲኖር ሀይል አይፈልግም። ሀገር እኮ አሁን ሰው ስለ ነፃነት ያወራል። በቃ ነፃ ምናምን ማን ነው ነፃ የሚወጣው? እኛ ምን በጣም ባሪያ እኮ ነው የሆኑ በእንድኑ ባርነት ማን ነው እዚህ የእንትና ብሔረሰብ የእንትና ብሔረሰብ አይደለም እየገዛን ያለ ድህነቱ ገዛል እይልምንን እንግዲህ ምን አይነት ነው ነጻ? አሁን ኢትዮጵያ አሁን እኛ ነጻ ወጥናል? አሁን እኮ ሰው ምን ያው ነጻነት ሌላ ነው። እንትና ምናምን እንትና እኮ የእንትን መሪ ሆነ ምናምን እንደኛን እየመሩ ያሉ እኮ ሌሎች ናቸው። ስንዴና፣ በቆሎ ዘይት እየሰጡን፣ እኔ ይሄንን ነው ማየው። እኔ በጣም ለኔ ትንሽ ሾኪ ሆነው በጣም በቃ እምደነግጥበት ነገር ብዙ ዓለሞች ስለዞርኩኝ፣ ከንትና እንትና ይሄ መጣለን፣ ይሄ እርዳታ ተሰጠ። ከዚህ በላይ ባርነት አለ እንዴ? ከዚህ በላይ ግዞት አለ እንዴ? የግብረሰናይ ድርጅቱ ዋና ትኩረት ትምህርት ላይ የሆነውም ለዚህ እንደሆነ ኃይሌ ለቪኦኤ ተናግሯል። ትምህርት ላይ ለምንድነው ያልከኝ እንደሆነ ፍቅርስ፣ ሰው የሚለወጠው እኮ በትምህርት ነው። ዝም ብለህ ብቻ አሳትስጠው የአሳ አጠማመዱን አሳየው ነው። አሁን እኛ ልጆቻችንን መቀየር ካለብን፣ ሀገር የምትቀየረው በትምህርት በስራ በምናምን እንጂ በእርዳታና በልመና የትም አንደርስም። ዝም ብለን እኔ የምልህ መንግስትም ህዝብም ሁሉ እየለመነ እየለመነ ከሄደ መጨረሻ የሚለመን ይጠፋና ሁላችንም ለማኝ እንሆናለን። ከዚህ ሁሉ ግን ልጆቻችንን እያስተማርን ትምህርት ቤቶችን እያስፋፋን ፈጠራዎች እየተስፋፉ እንዲሄዱ ፈልጋለሁ። ይሄ ደግሞ ምንም እኔ ፈለሰፍኩ ሳይሆን ዓለም ያደገበት ዓለም የተቀየረበት መንገድ ነው። ከዚህ ውጪ የለም። ዓለም በሙሉ የተቀየረችው በዚህ ነው። እዛ ላይ ነው ደግሞ ትኩረት ማድረግ። እኔ ትምህርት ቤት ኦፍኮርስ መጀመሪያ ሀ ብዬ ኢንቨስትመንት ሲጀምር ትምህርት ቤት ነው የከፈትኩት። ይህኔ ትምህርት ቤት የባህር ዳር እኮ ትምህርት ቤት መጀመሪያ ሲከፈት የመጀመሪያ ትምህርት ቤት ከአንድ እስከ ሶስት ነበረ። ስንከፍት የነበረው የዛሬ አስራ ዘጠኝ ዓመት ማለት ነው። ዛሬ አሁን የዛሬ ስንት ዓመት ደግሞ በዶክተር የተመረቁ ልጆች አሉን። በኢንጂነሪንግ የተመረቁ ልጆች፣ በማስተዳቸውን የያዙ በጣም ብዙ ልጆች ደስ የሚሉ አሁን ያ በቃ እኔ እርካታ ይሰጠኛል። ዘ ሴም ታይም ደግሞ እራሳቸውን ረድተው ቤተሰብን፣ አገርን ይለውጣሉ። አሁንም ዞሮ ዞሮ ዋግምራም ላይ ትምህርት ቤት በቃ ስናይ እንዴ ተማሪ እንደዚህ መማር የለበትም ዳስ ውስጥ በቃ ተነቃነቀ። እኛም ትምህርት ቤታችንን አሁን ሰርተን ያው ልናስመርቅ ነው፣ ወደ አራት ሚሊዮን ብር የፈጀብን ትምህርት ቤት ነው። አሁን ከዚህ በኋላ ራሱ መንግስትም ምል አንድ ላይ ሄዶ የሚቀጥለው 2012 ላይ አንድም ተማሪ በዳስ ትምህርት ቤት ውስጥ አይማርም ተብሎ ወጥቷል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ፣ አዲስ አበባ